የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። ¶¶ የአፍሪካን ሀገር እንዳለው የኢትዮጵያ አብዮት ተጀመረ። በፈቃደኛነት የኢትዮጵያን አብዮት ተቀላቀያለሁኝ። ወደ መጨረሻው ግራማ ግን አብዮቱ አቅጣጫ ሳላማረኝ ከሀገር ወጥቼ ጸረ መንግስቱ አቋም ይዤ መንግስቱ ኃይለማርያምን ለመገልበጥና ለማስወገድ በሚደረገው ትግል ውስጥ አራት አመት ተሳትፌ ያለሁኝ። ዛሬ ሻለቃ ዳዊት ወልደ ጊዮርጊስ አንዱ እንግዳችን ናቸው። ትኩረታቸውም በግል ታሪካቸውና ልምዳቸው ዙሪያ ይሆናል። ከኢየሩሳሌም መልስ አዲስ ነገር አመጣ ህሳ አል ነው ንጉሥ አክሊሉን ዛሬ ስለ ሰማይ ላይ ባቡር የሚያወጋን እንግዳ አለኝ ቢል ነው እንዲያ ማለታችን። ይሄ ኢትዮጵያውያንን በየአመቱ የሚያሰባስበው የስፖርት ማህበር የዘንድረው ሰላሳ ሶስተኛ በዓሉ ቶሮንቶ ካናዳ ውስጥ ነው ብለናል ነበር። ዛሬም አስተናጋጆቹ ጋር ጥቂት ቆይታ ይኖረናል። እኔ አዲሱ አበበና እኔም አሉላ ከበደ ከፕሮዲውሰሩ ንጉሱ ታምሬ ጋር ሆነን የዛሬውን የግንቦት 14 2008 ዓ ም ዝግጅት ስናስተናብር አብረናችሁ እናመሻለን መሆኑን እንደምንሰነበታችሁ አድማጮች እንደምንሳመሻችሁ እኛ ደህና ነን። ዘና ብላችሁም አብራችሁን እንድትቆዩ እንጋብዛለን። አሁን ቦታውን ለተረኛ ዜና አንባቢውን ለቅና፣ ከዜና በኋላ እንመለሳለን። ጠብቆን እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የታሊባኑ መሪ ሙላ አክታር ማንሱር ትላንት ፓኪስታን ውስጥ ከአየር በተተኮሰ ሚሳይል መገደሉን የአፍጋኒስታን የደህንነት ጥበቃ መስሪያ ቤት ኤንዲኤስ አረጋግጧል። ከደህንነት መሥሪያ ቤቱ ዛሬ በትዊተር አካውንቱ አማካይነት የወጣ አጭር መግለጫ የታሊባኑ መሪ ሙላ አክታር ማንሱር ትላንት ከቀትር በኋላ በ9 ሰዓት ከ45 ደቂቃ ላይ የተገደለው ዳልባንዲን ባሉቺስተን ውስጥ ነው ይላል። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በማያንማር ጉብኝታቸው ወቅት ስለዚሁ ሲናገሩ ማንሱር ኢላማ የተደረገው በዩናይትድ ስቴትስ ወታደሮች በአፍጋኒስታን ሲቪሎችና ኃይሎች ላይ የማያጠራጥር ስጋት በመደቀኑ ነው ብለዋል። ማንሱር የሰላም ድርድሩንም ይቃወማል ሲሉ የዩናይትድ ስቴትሱ ባለሥልጣን አስረድተዋል። በአሜሪካ ታሪክ እጅግ ከፋፋይ ጦርነት ነው ተብሎ የሚገለጸው ጦርነት አርባ አንድ ዓመታት በኋላ በዩናይትድ ስቴትስና ቪየትናም መካከል ያለው ግንኙነት እንዳሁኑ የተቀራረበበት ጊዜ የለም ይላሉ ባለሙያዎች። እንደ እውነቱ ከሆነማ ከዩናይትድ ስቴትስ መከላከያ ሚኒስቴርና ከሃኖይ መንግሥት የሚቀርቡ ጥሬዎች ፕሬዚደንት ባራክ ኦባማ ለበርካታ አስርት ዓመታት ተጥሎ የቆየውን የጦር መሣሪያ ማዕቀብ ሙሉ በሙሉ በማንሳት ግንኙነቶቹን ይበልጥ እንዲያጠናክሩ የሚጠይቁ ናቸው። በመሆኑም ይመስላል የዩናይትድ ስቴትሱ ፕሬዚደንት በአሁኑ ወቅት በቪየትናም የሦስት ቀናት ጉብኝት በማድረግ ላይ የሚገኙት። ፕሬዚደንቱ የጦር መሣሪያ ዕቀባውን ከቪየትናም ላይ ለማንሳት የኮንግሬሱን ይሁንታ መጠበቅ አይኖርባቸውም ተብሏል። ያም ሆኖ ግን የኦባማ አስተዳደር የምክር ቤቱን ድጋፍ ቢያገኝ ይመርጣል ሲሉ አንድ ሕግ አርቃቂ ተናግረዋል። የግብፁ ፕሬዚደንት አብዱልፋታህ ኤልሲሲ ዛሬ ለመገናኛ ብዙሐን በሰጡት ማስጠንቀቂያ ማንኛቸውም የግብፁ አየር መንገድ አውሮፕላን የወደቀው በዚህ ምክንያት ነው የሚል መላምት ማቅረብ የለበትም ብለዋል። የበረራ ቁጥሩ 804 የሆነው የግብፅ አየር መንገድ አውሮፕላን በምን ምክንያት እንደወደቀ የተሰጡ ግምቶች ሁሉ ግን ይመረመራሉ ብለዋል። ፕሬዚደንቱ አውሮፕላኑ ከወደቀ ካለፈው ሐሙስ ወዲህ በይፋ አስተያየት ሲሰጡ ዛሬ መጀመሪያቸው ነው። አብዱልፋታህ አልሲሲ ዛሬ ዳሜታ ውስጥ በአንድ የማዳበሪያ ፋብሪካ ምረቃ ሥነሥርዓት ላይ ለተገኙ ሚኒስትሮችና የፓርላማ አባላት ሲናገሩ ምርመራው ረጅም ጊዜ ሊወስድ ይችላል፣ ውጤቱ እንደተደረሰበትም በአስቸኳይ ለሕዝብ ይፋ ይደረጋል ብለዋል። የግብፁ አየር መንገድ አውሮፕላን ሐሙስ ዕለት ሜዲትሬኒየን ባሕር ላይ የወደቀው ከፓሪስ ወደ ካይሮ ሲበር እንደነበር ይታወሳል። ስልሳ ስድስቱም ተሳፋሪዎቹ ማለቃቸው ይታመናል። አውሮፕላኑ ከመውደቁ በፊት በውስጡ ጭስ መታየቱን መርማሪዎች ትላንት አስታውቀዋል። የግብፅ ኤቪዬሽን ሚኒስትር ሸሪፍ ፋዚ እንደ ተናገሩት ደግሞ ለአውሮፕላኑ መከስከስ ምክንያቱ ከቴክኒክ ችግር ይልቅ የአሸባሪ ጥቃት መሆኑ ያመዝናል ማለታቸው ይታወቃል። በመጨረሻም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ማያንማር ወደ ዲሞክራሲ ያደረገችውን ሽግግር አወድሰው በሲቪሎች የሚመራው መንግሥት ግን ልማትና የሰብአዊ መብቶች ከበሬታን ለማረጋገጥ የሚያስችሉ ቁልፍ ለውጦችን ተግባራዊ ማድረጉን እንዲቀጥል አሳስበዋል። በዚች አገር ውስጥ እየተካሄደ ያለውን ዲሞክራሲያዊ ሽግግር በሚገባ እንደግፋለን ሲሉም ኬሪ ከኦንግ ሳንሱኪ ጋር ለጋዜጠኞች በጋራ በሰጡት መግለጫ ላይ ተናግረዋል። በኒያንማር ላይ ተጥለው የቆዩ ማዕቀቦች እንዲነሱ ቁልፍ ምክንያቱ ሀገሪቱ ወደ ዲሞክራሲ ጎዳና ማምራቷን መቀጠሏ ነው ብለዋል። ጆን ኬሪ በአንድ ቀን ጉብኝታቸው ወቅት በውጭ ጉዳይ ሚኒስትርነት የተሰየሙት ኦንሳን ሱኪ በማዕቀቦቹ መነሳት መደሰታቸውን ገልጸዋል። ዜናው አበቃ። ይህ የራዲዮ መጽሔት ዝግጅት ነው። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንት እንደ ሰበዝ መዞ ካፈር ቀየሽ ከነጠለኝ አየርሽን ከትንፋሴ ገቶ ከባዕዳን ቤት ከዋለኝ ስደት ከጉያሽ መንጥሎ ገጽሽን ከዓይኔ ከነሳኝ ፊትሽ ፊቴን ከረሳኝ አምላክ በሞቴ ያስታውሰኝ ከመስክ ጨፌሽ ያንተርሰኝ ከጥቁር አፈርሽ ያውለኝ የባዕድ ምስጣይ ብላኝ ኖሬ ያላቀፍኩት ምድርሽ ስረታ በልቡ ይቀፈኝ ባልጠቅምም አይጠየፈኝ አምላክ በጸጋው ይዋሰኝ በሞት ግብአቴ ካሰኝ ያገሬ ምስጢ ላሰኝ። ግጥሟ የገጣሚና የተዋናዩ የተመስገን አፈወርቅ ነች። ብዙውን ጊዜ በምክንያት ነውና ግጥም የምናቀርበው ታዲያ፣ ከዛሬ እንግዶቻችን መሀል አንዱ የአገሬ ምስጥ ይላሰኝን አብስተው ይወዱታልና በሙዚቃው ፈንታ የሚወዷትን ማቅረባችን ነው። ለግጥሟም ሆነ ለንባቡ ተሜን እያመሰገንን ወደ ወደ ቀጣዩ መሰናዶ ልትል ነው አደል? አዎ፣ አለበል እንዴ አንድ ሌላ ግጥም መጨመር ስላማረኝ ብለህ ባይሆን ቆየት ብለን አሁን ቆየት ብለን የዝግጅታችንም አካል ይሆናል። የኢትዮጵያ ባህል እንግዶች ሲመጡ ግቡ ቤት ለእምቦሳ እንዲባል፣ ጋባዥም ደግሞ እምቦሳ ሰሩ ብሎ እንደሚቀበል፣ እኛም አድማጮቻችንን አብራችሁን ቆዩ። ግብዣችንን ደግሞ በኩኩና በአለማየሁ በኩል ማቅረባችን ነው። ኢትዮጵያውያንን ማሰባሰብ ማገናኘት እንደማለም እዚሁ ሰሜን አሜሪካ ተመስርቶ ለ33 ዓመታት የዘለቀው በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን አላማዬ ነው ብሎ የሚጓዝበት መርህ ነው እናም ዘንድሮ ኢትዮጵያውያንን ከመላው ዓለም ሊያሰባስብ ሊያገናኝ ዝግጅቱን ቀጥሏል። አስተናጋጆች የቶሮንቶ ካናዳ ክለቦችና ማህበረሰብ አባላት ናቸው። ሽመልስ አሰፋ እባላለሁ። ለሰላሳ ሶስተኛ ጊዜ የሚከበረውን የሰሜን አሜሪካ የኢትዮጵያውያን ስፖርት እና የባህል ፌዴሬሽን በቶሮንቶ አዘጋጅ ኮሚቴ በሊቀመንበርነት እያገለገልኩ ነው። ድርጅቱ ከተቋቋመ እንግዲህ ሰላሳ ሶስት አመት ማለት የአንድ ሰው ተወልዶ አድጎ ቁም ነገር ደርሶ እንደገና ቤተሰብ የመሰረተበት ጊዜ ነው እና ረጅም ጊዜ ነው ታሪካዊ ስራ ነው የተሰራ ብዬ ነው የማምረው እና ፌዴሬሽናችን የፖለቲካ ድርጅት አይደለም፣ ግን የፖለቲካ ድርጅቶችን በዚህ በዓል ላይ በማሳተፍ በየአመቱ የፖለቲካ ጉባኤያቸውን የሚያካሂዱበትን መድረክ የፈጠረ ድርጅት ምናልባት ከኳስ ሌላ የተለያዩ ህዝባዊ ድርጅቶች ሲሰበሰቡ አጋጣሚውን ተጠቅመው የኤስፌኔን ሳምንት ዘዋብረው ያከብራሉ እና የሃይማኖት ድርጅቶች በዓላችን ላይ መድረኩን ፈጥረንላቸው ለመመናርቻቸው መልእክታቸውን የሚያስተላልፉበት መድረክ ፈጥረናል ማለት ነው። የኮሚኒቲ ኦርጋናይዜሽን አይደለንም፣ ግን ከሰላሳ አርባ ሀምሳ ሺህ የሚበልጡ ኢትዮጵያውያኖች ከአውሮፓ፣ ከአፍሪካ፣ ከአውስትራሊያ ድረስ እየመጡ ኢትዮጵያ የሆነውን ታሪካቸውንና ባህላቸውን ወጋቸውን በአንድ ላይ በጋራ ተሳትፈው የሚያጠብቁበት እና የሚያከብሩበት ጊዜ ነው እና ይሄ ድርጅት ምንም እንኳን እኛ አንፍጠረው እንጂ የጠቅላላ የኢትዮጵያውያኖች ድርጅት ነው እና በዛ መልኩ እስካሁን ድረስ በኢትዮጵያውያኑ ተሳትፎ ነው እዚህ ልንቆየት ያ ምክንም እንኳን አንዳንድ ጊዜ የራሳችን ድክመቶች ወደኋላ ና ወደፊት ብንሯሯጥም የድርጅቱ ራሱ አንዳንድ ጊዜ እየቀደመን ከኋላ እየተከተል ነው ሲሄድ ሲከተላት አይነት ነገር ነው ያለው እና ያን ሁሉ እንኳን አልፈው ከእኛ ጋር እስካሁን ድረስ ሰላሳ ሶስት አመት እየተጓዙ ነው እና በዘንድሮም በሚደረገው ዝግጅታችን ላይ ያ ይኸው ድጋፋቸው ና ትብብራቸው በበለጠ በዓሉን እንድናደምቅ እንዲገኙልን ጥቤላ ስራለ አንተነህ መርዕድ ይባላለሁኝ። ቶሮንቶ ውስጥ ለሚካሄደው ሰሜን አሜሪካ የስፖርት ፌዴሬሽን እንቅስቃሴ የዚህን አመት ዝግጅት ውስጥ ህዝብ ግንኙነት ሁኜ እየሰራሁ ነው ያለው። ቶሮንቶ ውብ የሆነች ከተማ ነች። ቤተሰቦቻቸውን ይዘው ቢመጡ ልዩ ልዩ መዝናኛዎች አሉ። ለወደፊቱ በአእምሯቸው ቀርጸው የሚቀሩት ልጆቻቸው የሚያስታውሷቸው ነገሮች የእንስሳት ዙ አለ፣ ማራይን አለ፣ የባህር አሳዎችን ትልልቅ ግዙፍ አሳዎችን ለማየት አፍሪካን ሳፋሪ፣ አፍሪካ ውስጥ ጥለን የመጣናቸውን አውሬዎች በሙሉ ማግኘት የምንችለው እዚህ ነው ያለው። የኦንቴሪዮ ሳይንስ ማዕከል በጣም ለቤተሰብ ትልቅ ነው። ኤግዚቢሽን ማዕከል አለ። ኢትዮጵያዊ ሬስቶራንቶች ደግሞ በጣም ብዙ ናቸው። የእምነት ተቋማት ደግሞ የሚጎበኙ ኢትዮጵያዊ የሆነው የእምነት ተቋማት ብዙ ናቸው እና እዚህ የሚመጡ ኢትዮጵያውያን ይህችን ውብ የሆነች ከተማ ከቤተሰቦቻቸው ጋር ዘና ብለው አይተው እንደሚሄዱ እርግጠኛ ነኝ። ዜርስጥ ሌነግዚያቸው የቄሳርን ለቄሳር እንዲሉ የራዲዮ መጽሔትን ለራዲዮ መጽሔት አልና ሻለቃ ዳዊት ወልደ ጊዮርጊስ የትናንት ቅዳሜ ሳምንት አሜሪካ ድምጽ ራዲዮ ላይ ሲቀርቡ በቀድሞ የኢትዮጵያ እርዳታ ማስተባበሪያና ማቋቋሚያ ኮሚሽነርነታቸው ያኔ ስለነበረው ድርቅና ረሃብ በወቅቱ ስለተደረገው የእርዳታ አሰጣጥና የወቅቱን የኢትዮጵያ ድርቅ ለማስወገድስ ምን ቢሆን ይበጃል በሚል የተናገሩትን ወስደን፣ ቀሪውን ደግሞ አዎ፣ ቀሪውን የቄሳርን ለቄሳር ብለን የለ ለራዲዮ መጽሔት ይሆናል ያልነውን ለዛሬ ልናሰማ ነዋ። እናም ከቀድሞ የኢትዮጵያ ውጭ ጉዳይ ሚኒስቴር ባለስልጣን ከቀድሞ የኤርትራ ገዢ፣ ከቀድሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ከሻለቃ ዳዊት ወልደ ጊዮርጊስ ጋር እናስተዋውቃችሁ። እንደ መነሻ ዳዊት ማን ነው? ዳዊት ወልደ ጊዮርጊስ እባላለሁ። የተወለድኩት ያደግኩት አዲስ አበባ ነው። ከዛ በኋላ ሀረር ሚሊትሪ አካደሚ ሄድኩኝ። በመኮንንነት ያገለገልኩት ሰባት አመት ኤርትራ ነው። በመሀከሉ ደግሞ አሜሪካን ሀገር ሄጄ የግርኛ ትምህርት ተምሬያለሁ። ከሰባት አመት በኋላ ከደረሰብኝ ቁስል ምክንያት ዩኒቨርሲቲ ተፈቅዶልኝ ዩኒቨርሲቲ ገባው። ጦርነት ላይ ነበር አደጋው። ጦርነት ላይ ምን ጦርነት ይሆን ይቅርታ? ሻቢያና ጀብሃ ነበሩ። ከሁለቱም ጋር ነበር ውጊያ የምናደርገው እንደ ደርግ ጊዜ እንደነበረው በጣም እንትን ያለ ሳይሆን በቀዳማዊ ኃይለ ሥላሴ ጊዜ ነው ይሄ የነበርኩት። ከዛ ህግ ትምህርት የገባ ከዛ ወጥቼ ለከፍተኛ ትምህርት አሜሪካን ሀገር ሄድኩኝ። ከአሜሪካን ሀገር እንዳለው የኢትዮጵያ አብዮት ተጀመረ። እኔ አብዮተኛ ነው ብዬ ስለማምን ተነስቼ ያን አብዮቱን መቀላቀል አለብ ብዬ በፈቃደኛነት ኢትዮጵያን አብዮት ተቀላቀያለሁኝ። ስገባ በፍጹም እምነት ነው የገባሁት፣ በፍላጎት ነው የገባሁት። ያገለገልኩትም ለብዙ ዓመታት በፍላጎት ነው። ወደ መጨረሻው ግራማ ግን አብዮቱ አቅጣጫ ሩጫ ስላማረኝ እንደጀመር ነው አለመሆኑን ስንረዳ፣ ደግሞ ብዙ ህዝብ እያለቀ አገርም ጸጥታ እየደፈረሰ ሲሄድ ከሀገር ወጥቼ ጸረ መንግስቱ አቋም ይዤ መንግስቱ ኃይለማርያምን ለመገልበጥና ለማስወገድ በሚደረገው ትግል ውስጥ አራት አመት ተሳትፍ ያለሁኝ። ከጀኔራል ፋንታ በላይ ጋር ሆነን መፈንቅለ መንግስት ሞክረናል። ከዛም በኋላ ሌላም ሌሎችም ጥረቶች ነበሩ ሞክረናል። አሁንም በቀጥታ ትግል ውስጥ ባልኖርበትም በተዘዋዋሪ መንገድ የኢትዮጵያ ህዝብ ሰላም የሚያገኝበትን የኢትዮጵያ አንድነት የሚጠበቅበት ያለበትን መንገድ ከወዳጆቼ ከጓደኞቼ ጋር እየተወያየው እኔም እየጻፍኩ እየተናገርኩ መልእክት ለማሳለፍ እና ሀገራችንን ለመጠበቅ እሞክራለሁ። ሻለቃ ዳዊት ስንል አሁን እኔ እስከማውቀው ድረስ አንድም ቀን በወታደር ዩኒፎርም ወይም መለያቸው ታላቅም ከኢትዮጵያ ጀምሮና እንደት እንዴት ነው ይሄ የሚቀየረው? የወታደርነቱ ስሜቱ ካለ ደግሞ እንዴት ነው የሚተዋችው? ጥሩ ጥያቄ ነው። አንዳንዱ ሰው ሻለቃም ሆኖ ሻምበልም ሆኖ ያይረሳና በአቶነት የሚጠሩ ብዙ አሉ። የእኔ አጋጣሚ ሆኖ ሰው የሚያቀኝ ሻለቃነት ነው። ደስ ይለኛል፣ ምክንያቱም የውትድርና ሙያዬ ነው ዛሬ ዳዊት ወልደ ጊዮርጊስ እንደሆን ያደረገኝ። ይህንንም በህይወት ውስጥ ያለብኝን ብዙ ችግሮች ተቋቁሜ መኖር ያስቻለኝ የውትድርና ስነ ስርዓት እና የውትድርና ሙያዬ ውርስ ነው። በዚህ መንገድ ሻለቃ እባላለሁ፣ ኮራበታለሁ። ግን ሻለቃ የሆንኩት ትምህርት ቤት ሆኜ ነው። በአገልግሎት የሻለቃነት አስፈላጊነቱን ጊዜ አላሟላሁም። ሳላሟላ ትምህርት ቤት ገብቼ አራት አመት ህግ ትምህርት ገብቼ ከዛ በኋላ ሻለቃ ተባልኩኝ ሰባት መኮንኖች ነበር የአየር ወለድ ትምህርት ለማስተማር ስፔሻል ፎርስ ለማስተማር የስፔሻል ፎርስ አስተምረን ደግሞ በውጊያ ላይ ለማስተማራት ኤርትራ የተላክ ነው ሰባት መኮንኖች ነበር ሰባት መኮንኖች ሁሉም ስድስቱም ሲሞቱ እኔ ብቻ ነኝ የተረፍኩት በዚህ ረገድ በአንድ በኩል ከእነሱ ጋር ብሞት ይሻለኝ ነበር ወይ በአንድ በኩል ደግሞ ህይወቴን ተርፎ ደግሞ ተጨማሪ አገልግሎት መስጠቴ ጥሩ ነው ወይ? የቱኛ ነው እያልኩ ልቤ እና ሰውነቴ ሕሊና ይታገላል። እስቲ ስለ ኤርትራ ልምዶ ያውሩ። ኤርትራ ሰርተዋል በገዥነት፣ ያኔ ኤርትራ ገዥ እንደዚህ ነው የሚባለውና። ከዛ ለምዶ ምንድን ነው ያተረፉት? እሺ ምናልባት ረጅም ጊዜ ይመስል ይሆናል አንዳንዶቻችሁ። እኔ እዛ የነበርኩት ፌዴሬሽን በነበረበት ጊዜ አንድ አመት በፊት እዛ ነበርኩ። የኤርትራ አሴምብሊ ተሰብስቦ የኢትዮጵያ ኤርትራ ከኢትዮጵያ ጋር ትዋሃድ ሲባል እኔ ወታደር ይዤ ከተማ ውስጥ ነበርኩ። ጸጥታ አስከብር ነበር። ምክትል መቶ አለቃ ነበርኩ። ከዛ በኋላ ደግሞ በተለያዩ ምክንያቶች እመላለስ ነበረ። መጨረሻ ላይ ኤርትራ ገዢ ሆኜ ሄጃለሁ ወይም የሰፓኮ ተጠሪ ሆኜ ሄጃለሁኝ እና ስለ ኤርትራ ትግል ስለ ኤርትራ የመገንጠል እንቅስቃሴ ስለ ሰራዊታችን ከባድ መስዋዕትነት በሚገባ ተገንዝብ ያለው የሚያሳዝነኝ አንድ ነገር ነው። ሁል ብዙ የሚያሳዝነኝ ነገር አለ። ትልቁ ነገር ምንድን ነው? የኢትዮጵያ ሕዝብ ከማናቸውም መሬት የበለጠ የኢትዮጵያ አርበኞች ሕይወት በብዛት ያለፈው ኤርትራ ምድር ላይ ነው። ከጥንት ጀምሮ ሰሜን ላይ ነው። ከአድዋ ጀምሮ እስከ ታች እስከ ምጽዋ ድረስ አፈሩ በኢትዮጵያ አርበኞች ደም የተለወሰ መሬቱም በአጥንታቸው የከበረ መሬት ነው። እና ይሄንን ታላቅ የሀገራችንን አርበኞች አስተዋጽኦ አለማስታወስ ትልቅ የግንዛቤ ጉድለት ነው ብዬ አስባለሁ። በወጣቱ በኩል በስሜት ነው የምናገረው። ምክንያቱም አሁን ድረስ ዛሬ ድረስ ኢትዮጵያና ኤርትራ ብዬ መናገር ያስቸግረኛል። ምክንያቱም እኔ የማውቀው ስወለድ ጀምሮ የሰራሁበትም ኢትዮጵያና ኤርትራ አንድ ነው ሆነው ብዬ ነው የማስበው። እኔ ዛሬ ነጻነቱን በሚገባ እገነዘባለሁ። በሕግ የታወቀ ነው፣ እሱን መጠየቅ አይቻልም። ነገር ግን በስሜቴ ግን ኢትዮጵያና ኤርትራ አንድ ነበር፣ አንድ ሊሆኑ ይገባል ብዬ አምናለሁኝ። ለዚህም ደግሞ ስትራቴጂ መቀየስ ይቻላል። ህዝቡ ስሜት እኔ የሚሰማኝን ያህል ደግሞ ብዙ ኤርትራ ህዝብ ይሰማዋል። ምክንያቱም ለነጻነት እና ለመገንጠል ያበቃቸው ተከታታይ የኢትዮጵያ መንግስታት ጥፋት ነው። የህዝቡ ስሜት ዛሬም ብንጠይቀው ቢናገር ደግሞ ከኢትዮጵያ ጋር መሆኑ፣ ነገር ግን ሁኔታዎቹ በጊዜው ገፋፍተውት መገንጠል ደረጃ ላይ እንዲደርስ አደረጉት እንጂ የኤርትራ ህዝብ እና የኢትዮጵያ ህዝብ ታሪክ አንድ። ኤርትራ ኢትዮጵያ ነው፣ መሰረቷ ኢትዮጵያ ነው። የኢትዮጵያ መሰረት ሰሜኑ ነው። ታዲያ ኤርትራና ኢትዮጵያ እንደገና አንድ ላይ ለመሆን እድል አለ ነው የሚሉኝ? ምንም ጥርጥር የለኝም ልንገር የህዝብ ደረጃ አብዛኛውን የኤርትራ ህዝብ ከኢትዮጵያ ጋር በሰላም የመኖር ፍላጎት አለው ብዬ ነው የማምነው። አንደኛ ሁለተኛ ደግሞ ኢትዮጵያ ውስጥ የሚደረገው ችግር፣ ኢትዮጵያ ውስጥ ያለው የጸጥታ ችግር፣ ኢትዮጵያ ውስጥ ያለው የኢኮኖሚ ውድቀት፣ ኢትዮጵያ ውስጥ የሚፈጠረው ማናቸውም ሁኔታ ኤርትራን እንደሚነካ ጥርጥር የለውም። ስለዚህ ሁለቱ ህዝቦች አብረው ካልኖሩ ሁለቱም አብረው ነው ገደል ውስጥ የሚገቡት። ስለዚህ ያ አብሮ የመስራት አብሮ የመኖር ግንዛቤ በዛም በዚህም በኩል ሊኖር ይገባሉ እያስባለሁ ስለቃ በጥያቄ አንጠልጥለን እንደማንቋጭ ይታወቃልና ለማጠቃለያ ውይይቱ ከሻለቃ ጋር እንመለሳለን። ይታይታንጥርነወቅጽሊ اتعلمت باباش بالسلام بطيء حي فضحتك يا كاس الام الشفيرنا الكبار الحي سويك تقدمنا احوال كبار جاهز به لا انا وريدي ولدوكم بالسلام بطيء السما يا تيك توك يا سما يا مدمور سلام رقابي اسكندران The other one is the the the

I'll go and look አሁን የንጉሥ አክሊሉ መስኮት አሁን ሊከፈት ነው። አዲሱና ሉላ ባለፈው አስራ አምስት ቀን የሬዲዮ መጽሔት ፕሮግራማችን ባቡር ኢትዮጵያ ውስጥ አገልግሎት መስጠት የጀመረው በዘመነ ምኒልክ ከዛሬ መቶ አመት በፊት እንደነበር ተጫዋውተናል። በምድር ላይ እንደ ሰማይ ሚግጀት የሚወረወረው ሽንጠረጅሙ ባቡር ታሪክ እንዲህ በአጭሩ ተጨዋውተን የምናበቃው አይደለም እና የዛሬውን ልቀጥል። ድሮ ድሮ ለመንገድ ስራ ሲባል ቤት ማፍረስ አጥር መገርሰስ የነበረ ነው። ያን ጊዜ ያውም እንግዲህ ጥያቄው ቀርቦ ተገቢው ቦታና ካሳ ተከፍሎ ነው ይሄ ይከናወን የነበረው እና በዚህ ጊዜ ምን ተብሎ ተገጠመ መሰላችሁ? ከባቡር ጋር በተያያዘ የፈረንሳይ ባቡር ሄደ ተመለሰ፣ የተርኪስም ባቡር ሄደ ተመለሰ ሚናስ ብቻ ቀረ ቤት እያፈረሰ ተብሎ ነበር። ዛሬ ምን ተብሎ እንደተገጠመ አልሰማሁም። ይሄ ግጥም ታሪካዊ በመሆኑ ምክንያት እነሆ ለረጅም ዓመታት በብዙዎች አይምሮ ውስጥ ሲመላለስ ይኖራል። እንዲህ አይነት ግጥም አሁንም አስፈላጊ መሆኑ ይሰማኛል። እዚህ እኛ አገር ውስጥ አንዲት ውቢት ቆንጆ፣ መልከ መልካም ሴት ባል የመጣላት ደጋግማ ትመልሳለች። አማጫዋ በዚህ ተናዳ ቢነግሩሽ ቢነግሩሽ አታጠናክሪ፣ እንደ ተርኪስ ባቡር ተገትረሽ ቅሪ ብላት እርፍ። ወደ ጥንተ ነገር ይሄ ልመለስ። ገንዘብ ካለ በሰማይ መንገድ አለ፣ ይሄ የታወቀ ነው። የብሩን የዶላሩን፣ የፓውንዱን ትቼ ለዛሬ የጀርመኖቹን ዩሮ እያስከፈለ በሰማይ ላይ ስለሚገሰግሰው ባቡር ላጫውታችሁ። ይህን የሰማይ ላይ ባቡርን በለው። በሰማይ ላይ ነው፣ በከፍታ ቦታ ላይ ነው የሚሽከረከረው። ብቸኛ ሆኖ የሚያሽከረክረው የፊት በሩ የተከራራ ስላሴ ገበያ ልጅ ታምሩ ጸጋይ ነው። ታሪኩን ደግሞ ያጫወተኝ ከጀርመን ሀገር እዚህ ለረፍት መጥቶ አብዱል አዚዝ ያሲን ሙሳ የተባለ ወዳጅ ነው። ከሀያ አምስት አመት በኋላ መገናኘታችን ነው። ያለፈውን ፕሮግራም ሰምቶ ነው ይህን ያጫወተኝ አብዱል አዚዝ በአየር ላይ ሳይሆን ሀዲዱ ከላይ ነው ያለው። ቦፐርታ ከተማ ነው ያለው እሱ በጀርመን ውስጥ ይመስለኛል። በሌላም ሀገር ያለ አይመስለኝም። ወደ አስራ ሶስት ኪሎ ሜትር ነው የሚጓዘው ከተማ ውስጥ። ሀዲዱ ያለው ከላይ ነው፣ ከላይ ተንጠልጥሎ ነው ያለው ባቡሩ እና ተንጠልጥሎ ነው የሚሄደው። ሰማይ ላይ ነው ያለው ባቡሩ ሀዲዱ ተንጠልጥሎ ነው የሚሄደው። የመቆሚያ ስቴሽኖች አሉት። አለዚያ በቃ በሩ ከተከፈተ ያው መውደቅ ማለት ነው። አይከፍተውም ሰውየውም ግን። በየመቆሚያው ነው የሚቆመው በየስቴሽኑ በጣም ተአምር ነው። ወንዝ ከታች ወንዝ አለ፣ በአንዳንድ ቦታ ላይ መንገድ አለ። ይህን በዚህ አጋጣሚ አንድ ኢትዮጵያዊ ወንድማችን የመጀመሪያ ኢትዮጵያ የሆነ ይህን ተአምሮ ይባላል እሱን ነው የሚያሽከረከረው። እኔም አንድ ጊዜ ድሉ አግኝቼ ነድቻለሁ። ስላልፈለኩት እችዋለሁ። እንዴት ነው በላይ በሚሄድበት ጊዜ እንዴት ይቆማል ማለት ነው? ፌርማታ አለው ስትለኝ፣ ቆመው ሰዎች ምን ላይ ቆመው ጠብቀውት ነው የሚሳፈሩት። ፌርማታው ከላይ የተሰራ ከፍ ያለ ከፍሎ የተሰራ ነው። ደረጃ አለው፣ ሌክቶችም አሉት እና ተንጠጥሎ የተሰራ ነው። እሱን እንግዲህ ያው ኢንተርኔት ላይ ወደ በፎቶግራፍ ካልታየህ ለመነጋገር አስቸጋሪ ነው። ለብዙ ቱሪስቶች እየ መታዩታል። ለምንድን ነው ግን ያ የሚመረጥበት ምክንያት ምንድን ነው? የምድር ባቡር እያለ የሰማው የሚመረጥበት ምክንያቱ ነው። ይህን ትግ ለምን የሆነ ማሊት ነው የሰራው ከመቶ ዓመት በፊት ግን፣ ታሪኩን ለምን እንደተሰራ በርግጠኛ ማወቅ አልችልም። እንደ ታምሩ ታምሩ ጸጋ ያልከኝ እንደሱ የሚነዱ አሉ። ይህንን ባቡር ከኢትዮጵያዊ ወደ ከኤርትራውያኖች እሱ ብቻ ነው ያለው። ወደፊት እንግዲህ የሚመጡ ይመስለኛል። አንድ ብቸኛ ነው ማለት እንችላለን። ታምሩን በርግጠኛነት እሱ ብቸኛ ነው። አንተን ለምን ፈርሃው? ሰዎች በደንብ ላስተናግድ ብዬ ነው አዚዝ ዝቅርፍ ጊዜህን በምን ታሳልፋላችሁ? ከጓደኞች ጋር ያው ብዙ ጊዜ ስፖርት እሰራለሁ። ግን በጣም ደግሞ ደስ ካለኝ ለራሴም ዘፍናለሁ። ዘፍናለሁ የማንን ዘፈን ወይም የራስህ ዘፈን አለህ? እኔ ራሴ ሰውን የጥላሁን ዘፈን መጫወት ወዳለሁ። መልከም ሳይሆን እንግዲህ ወደ እሱ እሄዳለሁ። እስቲ አዚዝ አንድ በላ እስቲ። ስቀለት ስነሳ ባዝንበት ካዜ አልረሳ ማለኝ Yes, I'm not going to be able to do it. I'm አብዱል አዚዝ ይህንን የጥላሁን ገሰሰን ዘፈን እያንጎራጎረ ነው ጀርመን ውስጥ አውቶቡሱን የሚነዳው ማለት ነው። ታምሩ የሰማዩን እሱ የምድሩን ማለት ነው። የፊት በሩን ልጅ ታምሩ ፀጋዬን እና እንዲሁም የአዲስ አበባ መርካቶ መሳለሚያውን ልጅ አብዱልአዚዝ ያሲን ሙሳን አመስግኜ የዛሬውን ፕሮግራሜን በዚሁ ላብቃ። እልም አለ ባቡሩ፣ እልም አለ ባቡሩ፣ ወጣት ይዞ በሙሉ፣ ቢነግሮሽ ቢነግሮሽ ባቡሩ ልማለ ለ ባቡሩ እንደ ተርኪስ ባቡሩ ተገትረሽ ቅሪ ልማለ ባቡሩ ልማለ ባቡሩ ወጣት ይዞ በሙሉ የንጉሥ ያክ ሊሉን ልማለ ሰማነ። እንግዲህ የባቡር ጉዳይም ብዙ የሚያነጋግር ይመስላል። ፈጣን ነው ባቡሩ አለ ስንት ነገር አለ እና ሌሎቹ ደግሞ እንዴት ነው ልማለ ባቡሩን የሚያቀርቡት? እስኪ እንስማ። ንጉሴ ባቡር፣ እዚህ ካደረሰን የጀመርነውን ውይይት እናጠቃል። የሻለቃ ዳዊት ወልደ ጊዮርጊስ የመጨረሻ ክፍል ውይይት ነው። እስኪ ስለ ቀይ ኮከብ ያብሩን ነበር ያልካቸው አዲሱ ቀጥሏ ስለ ቀይ ኮከብ እናውራ። ስሻለ ቀ ቀይ ኮከብ ጊዜ እዛ ነበሩ፣ ታሪኩን ያውቃሉ። ቀይ ኮከብ ሲባል ነፍሳቸውን ይማር የበዓሉ ግርማን ኦሮማይን ነው ማስታውሰው። እኔ እንደ ኤርትራው ትዝታዎ፣ ስለ ቀይ ኮከብ ለአድማጭ ምን ሊነግሩ ይችላሉ? ከእኔ ጋር የሚሰሩ ጓደኞቼ ኤርትራ ያለ ነው፣ የተሰባስበን አንድ ፖሊሲ ያወጣን፣ እሱም የኤርትራን ችግር መፍታት የምንችለው አንዱም ሁለገብ የሆነ ዘመቻ በማካሄድ ነው ስራ ያጡ ሰዎችን ስራ በመቅጠር ትምህርት በማስተማር ፍትህ በማስከበር ጭቆናን በማስወገድ በጦር ሜዳ ላይ የሚፈጠረውን ግፍ በማቆም ይህን በመሳሰሉ ሁለ ገብ የሆነ ዘመቻ ብናደርግ ህዝቡ ከመሸፈት ይታገዳል የሸፈተውም ወደ አገሩ ይመለሳል በዚህ ምክንያት ጸጥታ አስከብረን አንድነታችን ማስከበር እንችላለን የሚል ሁለ ገብ አብዮታዊ ዘመቻ ብለን ለጓድ ሊቀመንበር ቀረብን የዛ ጊዜ በጣም ጥሩ ሀሳብ ነው ተባለ ጽፈት ቤት ተቋቋመ ሁለ ገብ አብዮታዊ ዘመቻ ጽፈት ቤት ለ ብቻው ከኤርትራ አስተዳደር ውጭ ከ ከማስተዳደር ውጭ የዘመቻ ቢሮ ተቋቋመ። በዛን ጊዜ አሜሪካን ጦር ኔቪ በቀይ ባህር ላይ ልምምድ ያደርግ ነበር። ይሄ በየዓመቱ የሚደረግ ልምምድ ነው። ስሙ ኦፕሬሽን ብራይት ስታር ይባላል። ልምምድ ነው የሚያደርጉት ያው ኢትዮጵያ ጋር የተያያዘ አይደለም። ብቻ ቀይ ባህር ላይ እና ኢንዲያን ኦሽን ላይ ያደርጋሉ። ያን ልምምድ ሲያደርጉ እንደዚህ አሜሪካኖች እዚህ መጥተው ቀይ ባህር ላይ የሚፈነጩብን እኛን ለማስፈራራት ነው። እንዴት አድርገው ደግሞ ኦፐሬሽን ብራይ፣ የእኛን ዘመቻ ቀይ ኮከብ እንለዋለን፣ ሬድ ስታር እንለዋለን ብሎ ሰውየው ፎክሮ ሬድ ስታር አለው ቀይ ኮከብ ሆነና ሁለገብ የተባለው የኢኮኖሚ፣ የባህል፣ የትምህርት፣ የፍትህ መሆኑ ቀርቶ ወታደራዊ ዘመቻ ላይ አተኮረ። ሁለገብ ቢወታዊ ዘመ ሁጋ መሆኑ ቀርቶ ቀይ ኮከብ ተባለ። ዋና ጸሐፊ አቶ አማንኤል ሆኑ። እኔ የፖለቲካውና የፕሮፓጋንዳው ኃላፊ ሆንኩኝ። በእኔ ስር ከአዲስ አበባ በዓሉ ግርማ መጣ። ሽመልስ ማዘንጊያ ደግሞ አንድ ክፍል ያዘ። ሌሎችም እንደዚሁ ክፍል ቦታ ቦታ ተያዙ። አንድ ጽህፈት ቤት አቋቋምን። በዓሉ ግርማ ጸሐፊውን ከውጭ ማምጣት ፈልጎ ነበረ። ከአዲስ አበባ አይ ከምታመጣ አንድ ጸሐፊ ያመጣላለሁ ብዬው አንድ ፊዮሬላ የምትባል ጸሐፊ እሱ ጋር መደብን። እሷ ደግሞ ባሪ ነበር እና፣ ከዛ ደግሞ ጌታቸው ኃይለማርያም የቴሌቪዥን ተናጋሪው እዛ ነበር። የዛ ጊዜ አብረው ከበዓሉ ጋር የሰሩ ነበር። እንግዲህ ኦሮማይ የሚለው ማን ነው? የጌታቸው ኃይለማርያምና የበዓሉ ግርማ ቅልቅል። አንድ ሰው ፈጠረ አንድ ሰው በደንብ ከመለከት ተመለከትኩ። የጌታቸው ኃይለማርያም የበዓሉም ጠባይ ያላቸው ናቸው፣ ካራክተር ያላቸው ናቸው። ያችን ፊዮሬላን ደግሞ ፊያሜታ ይላትና እና ፊያሜታ ያደርጋል። ሽመልስ ማዘንጊያ ደግሞ ምናም ይለዋል ብሎ ሌሎችንም በዛ ጊዜ የነበሩ ሰዎችን የተለያየ ስም ሰጥቶ እዛ አካባቢ ያለ ድራማ ነው የሰራው። ግን እውነት ላይ የተመሰረተ ነው። ምክንያቱም በዓሉ ግርማ ጦሩ ሜዳ ላይ ያለው ኢንፎርሜሽን ሁሉ ነበረው ይሄድ ነበረ። እና ከጌታቸው ጋር እየሄዱ ቪዲዮ ያነሳሉ ዶኪመንተሪ ያጠራቅሙ ነበር። ስለዚህ ግንባር ላይ ያለው ብዙ ኢንፎርሜሽን ነበረው እና ያንን ኢንፎርሜሽን እዛ ውስጥ ጨምሮ ኦሮማይ የሚል ኖቨል፣ ልቦለድ ታሪክ ፈጠረ። በታሪክ ላይ የተመሰረተ ነገር ግን ፊያመታ ፈጠራ ነች። ፍቅር የሚባል ነገር የለም። ብዙ ነገር ፈጠራ ነው። የሰዎቹ ስም ደግሞ እኛ እዛ የነበርን ሰዎች እማማን እንደሆነ እናውቃለን። እዛ ላልነበረ ሰው ያስቸግር ይሆናል። ግን ስማቸውን ለዋውጣ። እዛ ላይ ሰለሞን ነኝ ነው ለምሳሌ፣ ሰለሞን ሰላማዊ ተወልደ ጊዮርጊስ ነው። በደንብ ነው እንደዚህ ያለ እንትን አድርገዋል። እና እሱ ነው በጠቅላላው እንግዲህ። ቀይ ኮከብ ተባለ ዘመቻው ወታደራዊ ነገር ላይ በማተኮሩ ብቻ ከቸፈ ማለት ይቻላል። ጦርነቱ ቀጠለ፣ ግን በዛ ዘመቻ ስም የሚካሄደው ስራ አቋም በዓሉ ግን እውነተኛውን ነው የጻፉት። ግድ የለም ብለዋል ይባል ነበር ኮሎኔል መንግስቱ። እርግጠኛ አይደለሁም በመጽሐፉ ላይ ቅሬታ እንደሌላቸው ገልጠው ነበር መጀመሪያ እና እንዲህ ከገለጡ ለምንድን ነው እንዲገደል የተደረገው? የሚል ነገር ነበር። እና ምናልባት እውነት ነው። ግን ምንድን ነው የዛ ጊዜ እዛ ላይ እንደምታየው መንግስቱ ኃይለማርያም አንበሳ አድርጎ ነው የሚያቀርበውና ስለዚህ መንግስቱ ብዝም አላጉረመረመም። እሱ የእሱ ስም በእሱ በጥሩ ነው፣ የብዙ ሰዎች ስም ግን በመጥፎ ነው የወጣው። ስለዚህ እነዛ ስማቸው የጠፋ ሰዎች በጣም ተበሳጩ። በጣም ተበሳጩ። እንዴት አድርጎ ስማቸው እነዛ ደግሞ ትላልቅ ቦታ ላይ ያሉ ሰዎች ናቸው። እነሱም አንድ ችግር ፈጠሩ። ሁለተኛ ደግሞ በጦሩ በኩል ደግሞ በመከላከያ ሚኒስትር በኩል ሚስጥር ወጣ የሚል ጥያቄ መጣ እንጂ ሳንሱር ያደረገው ፓርቲው እንትን ነው ያደረገው። ሳንሱር ያደረገው በፍቅረ ስላሴ በኩል ቀርቦ ተጸልቆልእና ደግሞ በዓሉ ለእኔ ሰጥቶኛል። አንዱ ቻፕተር አንብቤ ያለው አይቼዋለሁ መጽሐፉ ሁሉንም ሳይሆን ቻፕተሮችን አይቻቸዋለሁ። እንዴት ይታተምልሃል ስለው ሳንሱኖ ከፈለጉ ያድርጉ። ኩራዝ አሳታሚ ድርጅት ነበረ። እነሱ አይተው ሰርዘው ደልዘው የበላይ ጋ አቅርበው ጸድቆ ነው ያወጣው እንጂ እሱ ላሳትም አይችልም። ራሱ እሱ ተወቀሰበት ነፍሱ ህይወቱን ማጣበት እንጂ የእሱ ጥፋት አልነበረም። ሻለቃ ዳዊት ከፖለቲካው ውጭ፣ ከአስተዳደሩ ውጭ ከኪነ ጥበብ ሙያተኞች ጋር ቀረቤታ እንዳለውት ከራሳቸው ከአርቲስቶች ሰምቻለሁ። ሻለቃ ዳዊትን እንደ አርቲስት ስለ ደራሲነትም አመጣለሁ በኋላ ያን በተመለከት ትንሽ አውሩ እስኪ። እኔ አላውቀውም፣ አስቤበት አይደለም ራሴን ነው መሆነውና ከህብረተሰቡ የወጣው ሰው ነኝ። ደግሞ በጣም የሚመቸኝ እነሱን ስመስል ነው። ሙዚቃ የማይወድ ሰው፣ ሙዚቀኞችን ወዳለሁ፣ አርቲስቶችን ወዳለሁ። ስለዚህ ቀርባቸዋለሁኝ፣ አደንቃቸዋለሁኝ። ራሴ ጥሬ እነሱን ለመምሰል ለማድረግ ግን ራሴን ስሆን ይመቸኛል። ከሙዚቀኞች ከአርቲስቶች፣ ጋዜጠኞች ጋር በተለይ እግባባለሁ፣ እስማማለሁ። ምክንያቱም በጣም ደግሞ ከነሱ ጋር ያልተስማማ ሰው እና ራሴን ስለመሆን ነው። ራሴን እንጂ አዲስ አስቤበት ዲዛይን አድርጌው አይደለም። በሰብአዊነት ላይም ብዙ ይወራለታል። በእርግጥ በደራሲነት በኩል አንዳንድ ስራዎችዎን አንብቤያለሁ። እስቲ ብዕረኛው ዳዊትን ደግሞ ያስተዋውቁን። ከመጀመሪያው ሁማን ራይት የሰውን መብት መጠበቅ ጥሩ እንቅልፍ ያሰኛል። ለምሳሌ ኤርትራ በነበርኩበት ጊዜ ሺህ ሰው ይታሰር ብል አይታሰሩ የሚለኝ ሰው የለም። ይታሰራል ይሙትም ብል ምናልባት እሱም ይቻል ይሆናል ነገር ግን የሚመቸኝ፣ ጥሩ እንቅልፍ የሚወስደኝ ራሴን ስሆን ነው። ህሊና ጋር ከህሊና ጋር የታረቀ ስራ ነው የምሰራው። ብዙ ጊዜ ያ ደግሞ ስለሚመቸኝ ነው እ ለእነሱ አስቤያለሁ ለእኔ ለህሊና የሚመቸኝ ያን ስሰራ ነው። በተፈጥሯችሁ እኮ ደግ እንድሰራ ነው የተፈጠር ነው። በድርሰቱ ዙሪያ በድርሰቱ ዙሪያ አጋጣሚ ሆነው ደግሞ አባቴ አስራ ሶስት መጽሐፍ ጽፈዋል። ብላታ ወልደ ጊዮርጊስ ወልደ ዮሐንስ አዲስ ዘመን ጋዜጣ የመሰረቱ እሳቸው ናቸው። ኤዲተሩም እሳቸው ናቸው፣ ጸሐፊ ናቸው። ከዛ እንግዲህ ምናልባት የእሳቸው እንትን ይሆናል። መጽሐፍ ወዳለሁኝ፣ ሶስት መጽሐፍ ጽፌያለሁ፣ ብዙ አርቲክሎች ጽፌያለሁ። ወንድሜ አምባሳደር እያለሁ አሁን ትልቅ መጽሐፍ ጽፈዋል። እህቴ እዛው አዲስ አበባን ያለችው አስተማሪ ነች፣ ትጽፋለች፣ ትናገራለች። በጣም ጎበዝ ነው። ሰዎች ሁሉ እኛ አካባቢ ያሉ ሁሉ መጽሐፍ ይሞክራሉ። እንግዲህ ከዛ የወረስኩት ሊሆን ይችላል። መጽሐፍ ወዳለሁ፣ ሪሰርች ማድረግ ወዳለሁ ለአባቴም እንደ ሌሎችም ባይሆን እሞክራለሁ። እነዚህ የጻፏቸው መጽሐፍት ምንምን ናቸው? የመጀመሪያው በእንግሊዝኛ የጻፍኩት ነው ከወጣ በኋላ ሬድ ስታርስ። ሁለተኛው የክህደት በደምሬት የሚለው ነው። በኢትዮጵያ የተካሄዱ ጦርነቶችን በሰሜን በተለይ የተካሄዱ ጦርነቶችና የሰሜኑ ግንባር ላይ የተከፈለው መስዋዕትነት የሚገልጹ ነው። ሶስተኛው እስከ ዳር የሚል በእውነተኛ ታሪክ ላይ የተመሰረተ የአንዲት የኢትዮጵያዊ አርበኛ ታሪክ ነው። ምክንያቱ አዲስ አለማየሁ መጽሐፍ ያነበባችሁ አንተ ደግሞ በሚገባ ታውቃቸዋለህ። ብዙ ኢንተርቪው አድርጋቸዋል። ትዝታ የሚለው መጽሐፍ ሳነብ ስለ ጦርነቱ ነው። ወደ ተንቤን አድርገው ከራስ ሙሩ ጋር ሄደው ተንቤን ላይ ያደረጉትን የተደረገውን ውጊያ ነው በጥሩ ሁኔታ የሚገልጹት። እና እዛ መጽሐፍ ላይ ገጽ ሰማንያ አራት እና ሰማንያ አምስት ላይ ጣልያን ቦምብ እየጣለብን ወደ አንድ ዋሻ ውስጥ ገብተን ተደብቀን፣ አንድ ሴትዮ አጋሰስ እየጎተተች ስትሄድ አየናት። የምትጎትተው አጋሰስ ላይ ጭነት ነበረ። ጭነቱ ስላጋደለ ጭነቱን ለማቅናት ትታገላለች። እኛ ደግሞ ነይ ወደዚህ ዋሻ ውስጥ ግብ እያልን እንጮዋለን። ከበቅሎዋ ወርዳ ጭነቱን ስታስተካክል ቦምብ ፈንድቶ እሷም ሞተች፣ አጋሰሶች ሞቱ። እንዴ ይቺ ምን አይነት ሰውነች? እንደዚህ ያለ ስንል አንዱ መጣ። እቺ እኮ ከሌ ከሌ ጭንገርር ነች። እሳቸውን ተከትላ ጦር ግንባር ሄዳ ስታገለግላቸው እሳቸው ቆስለው ሊሞቱ ሲሉ እባክሽን እኔ እዚህ መሞቴ ነው ግንባር ላይ መሞቴ ነው አሁን ካንቺን አልከተልም ሄጂ፣ ይህን ዕቃ ለልጄ ለንጋቱ ስጭልኝ ብለው ጠመንጃቸውን እና አንዳንድ ርሳ ነው የሚካኤል መጽሐፍ ቁ የራሳቸው ኮተት የነበረውን ለልጃቸው እንድትሰጥ ብለዋት፣ ያ ያጭነት ነው እንግዲህ የሚያጋድለው እና ለፍቅሯና ለእሳቸው ታማኝነቷ መግለጻ ነው አሉ ብዙ ጊዜ ሳስብ ሳስባክ ይቺ ሴት ማነች? አልኩና እስከ ዳር አልኩና ስም ሰጠኋት። እስከ ዳር ማለት አገራችንን እስከ ዳር እንጠብቃለን ነው። ጭንገረድ አይደለም ያረኳት፣ አርበኛ ያረኳት። ትውልዷንም ግማሽ ከትግራይ ከሰቆጣ አድርጌ የአንዳንድ የዘመዶችን ስም እየሰጠው ተምቤን ወስጄ በሀያ ስንት ዓመቷ ተዋግታ እዛ ደረጃ እንዴት እንደደረሰች የመጨረሻው እሳቸው የሚገልጹት ሞት ላይ እንዴት እንደደረሰች አንድ ታሪክ ጸፍ በጣም ድንቅ ነው። ልቦለድ ታሪክ ስለ ድርሰት ስራዋ መቼም ያው ከቤተሰብ የመጣ ነው። እንደውም በአንድ አጋጣሚ ሲናገሩ ሰምቻለሁ። ወላጅ አባቶ የጃንሆይን ሕይወቴና የኢትዮጵያ እርምጃ ካረሙት ሰዎች አንዱ ናቸው። ከብላታ መርስዔ ሐዘን ወልደ ቂርቆስ ልክ ነው የቤተሰብ ነው ማለት ማለት ነው እንግዲህ። ሻለቃ ዳዊት ወልደ ጊዮርጊስ በጣም በጣም አመሰግናለሁ ጊዜውን ወስደው እዚህ ድረስ መጥተው ለአድማጮች በሁሉም ዘርፍ በግል ህይወቶ በስራው በልምዶ ያለውን ስላካፈሉ እጅግ አድርጌ አመሰግናለሁ። አመሰግናለሁ አዲሱ፣ እግዚአብሔር ይስጥልኝ። يا بجانبك يا I you. ታምራት ደስታ እናመሰግናለን። የተናገሩት ከሚጠፋ ይባላል ቃል እንዳይታጠፍ መሆኑ ነው ታዲያ ቃል የገባ ነው። ዛሬ ግጥም ራሱን ችሎ የሚቀርብበት ሁለተኛ ኖሩን ማስታወሳችን ነው እንደ አንድ ዝግጅት ማለት ትክክል ሁለት ብቻ አይመስለኝም። ግን አዲሱ ሌላ በአድማጮች መስኮት ደግሞ ምናልባትም አነጋጋሪ ከነ ደብዳቤው ወደኋላ ላይ እናቀርባለን። ዛሬ ግጥምና ዜማ በርከትከት ብሏል። ንጽብርቆሽ ዝብርቅርቆሽ በሕይወት መድረክ ላይ ቆሜ መሻቴን ማዶ ብልካት መሄጃዋን በመትራት መመለሻዋን ብልካት የብርሃን ባልንጀር ነፍሴን ዜማ በክንፉ ታከካት በረዶ ግንቧ አፈረሰ ሽብርቅ መዓልቷ ደረሰ ያባበላት ልስልስሳት ዙሪያ ገባዋን ለኮሰ። ሽቅብ ጉዞዬን አደራው ካፈር ከምድሩ ተፋታሁ ከመነሻ የተጣፋሁ ከማዕበላቱ ተጋፋሁ ከከዋክብቱ ተላፋሁ ብርሃን ካንገት የጠመጠምኩ ደመናውን አገለደምኩ እፎይን እንዳሻኝ ቀዳሁ ሳቅን እንዳሰኘኝ ዘገምኩ። እንዲህ ፍሳሃ ጠርዝ ላይ ላይ ወጥቼ እየቃኘው ይገርማል በፍሳሃ የቁመት ልክ ሐዘንም አብሮት ሲረዘም እኩል ሲመዘዛ ያለሁ አይ አድማስ ፈገገልኝ ብዬ ጠፈር ቆነጀልኝ ብዬ ጥሬ ቃል ካፌ እንደወጣ ምናዋተው ተበተበ ገራልኝ ያልኩት ቅጣጣ አወይ መኖሬ ገሃዱ አወይ የቀን ህልሜ ጉዱ ሕይወት ፍቺና ምስጢሩ ዙሩ ክሩ ክርክሩ ይኸው ኖሯል እንዴ ፍርዱ። የስር የስውር ቋጠሮ የሰው ሰውነት እስራት እግር ያላጤነው እንቅፋት ልብ ያልተለመው ጥፋት ከሌት ቅጥፈት ከቀን ግድፈት ከምድር አሳር ተሸሸው ሲሉ ደርሶ ወደ ላይ መደፋት ደመና ድንኳኔ ሲሉ ጨረቃ ተገኔ ሲሉ ቁልቁል ትቢያ ሆኖ መጥፋት። ለካ እጅጉን ጤና ሲሆኑ ህመም ይብሱን ያሰጋል በስተላዩን ሲያበጃጁ የስሩ ያስገርጋል ፍቅር ከማሳው ሲያዘምር እኩል እኩሉን ከማዶ የመለየት አራት ያድጋል መኖርን አጥብቀው ሲሹት ሞትም አንገቱን ያሰጋል በሕይወት መድረክ ላይ ቆሜ ምኞቴን ማዶ ብልካት መሄጃዋን በመትራት መመለሻዋን ብልካት የብርሃን ባልንጀር ነፍሴን በረዶ ፍርሃት ወረሳት በአመዳይ እጆች ተይዤ በቀዝቅዝሳት ደርቄ ይከብድብኛል ግርታ ያሳድደኛል ጥያቄ ይገራል ያልኩት የእድሜ ማሳ ራሴን ጠምጃ ያረስኩበት ባበቀለው ትሩፋት ልክ በከራ መከራ አደገበት የጠጠር የሹሁ መንገድ የትም ይወስዳል ያላልኩት በወዲያ ወዲያኛው ጠርዙ ሰናይ ሰናይ ፍሬ ያለበት ቋጠሮዬን መፍቻ ሳስስ ምድር ደረት ላይ ዓይን ያርፎ ማርም ሬትም እጣ ፈንታ እንደሚቆረጥ ታንድ ቀፎ እሰይታም ከዑታ ጋር እንደ ከረመ ተቃቅፎ ሙሉነት ከጉድለት ማኅፀን እንደሚወለድ ጨንግፎ የጠዋት ሽሽግ ስጦታ የተቸረ ካፈር ተርፎ አመሻሽ ላይ ብድር ሆኖ እንደሚከፈል ቀላልፎ ባፈርም ማጣት አፈር ላይ ይነበበኛል ተጽፎ አጎንቁሎ ማበብና ዝሎ መክሰም መሃል ያለን ከጥንት የኖረ ዘምድና የጠራራ ሌትንና የድቅድቅ ውድቅት ቀትርን የማይረግብ ጉርብትና። የተጌጠውን ከንቱነት የተገፋውን ልዕልና ያዋየኛል ዘርግ ሰማይ ያስነበበኛል ደመና። እናማ በልቦና ወጣቶች ፈትሎ ትላንትንም የተዘተ መጪ ቀዳሚውን ክዶ ዛሬም ላይ የተወዘተ ፊቱን ተከታዩን ሰግቶ ነገን እንዳይመጣም የገዘተ ጎደለም፣ ተንጠረበበ ተቃናም፣ ተዘነበለ ሁሉም እንደሆም ወዘተ ወዘተ ወዘተ። በአድማጮች መስኮት የመጣው ግጥም ቴዎድሮስ በራሱ መንገድ አቀናብሮ የላከልን ግጥም ነው። ያሰማ ነው እንደ ርዝመቷ ከንልዛዋና ከናቀራረቧ ቅንብሩም የራሱ ነው። አዲሱ ለአድማጮች መጠቆም ይገባናል። ለማያውቁት ከዚህ ቀደም በፕሮግራማችንም በተደጋጋሚ ይቀርቧል። በቴሌቪዥን የሚያቀርበው ፕሮግራም ይታወቃል። ቴዎድሮስ ልበ ብርሃን መሆኑን በስራዎቹ ያስመሰክራል። ለሁሉም ቴዎድሮስን እናመሰግናለን። Saradanya you can walk in the i i'm clutching the ዛሬ ያልነውን ልናበቃ ነው። የቀረን አዎ፣ የቀረን መቅረት የሌለበት አንድ የአድማጭ አስተያየት ነው። ለአሜሪካ ድምፅ ራዲዮ፣ ለአማርኛው ክፍል አዘጋጆች በሙሉ ሰላምታይ ድረስ ሲሉ በሰላምታይ እንደረደራሉ። የስዊድኑ አድማጫችን ማቲያስ ከተማ በብሔር ስማቸው ወለላይ ልዩ ጥበብ ገንባ በሚል ርዕስ የላኩት የዛሬ ግጥሜ ሁለት ጉዳዮች የሰነቀ ነው። አንደኛው ግጥሙ ለአድማጮች ለንባብ እንዲበቃልኝ ሲሆን ሁለተኛው መልእክቴ ደግሞ የእኛ ሀገር የዘፈን ግጥምና አዘፋፈንን በተመለከተ ግጥሙ ለውይይት መንገድ ይከፍታል የሚል ሀሳብ የያዘ ነው። ይቀጥላል። ወደ ላይ በግጥሙ ላይ እንደጠቀስኩት ከዛሬ አምሳና ስልሳ ዓመታት አንስቶ ከጥቂቶቹ በቀር እስካሁን ድረስ ያሉት ድምፃውያን በተለያየ ሙዚቃና ግጥም የዘፈኑት ዘፈን በሴት ወይም በወንድ ትክለ ሰውነት ላይ የተመረኮዘ በመሆኑ ይህ እንዴት ሊሆን እንደቻለ፣ እስካሁንስ ከአንዱ ወደ አንዱ ሲተላለፍ የመጣበት ምክንያት ምን ይሆን? እነሱ የሚሉት ፍቅርና ውበትስ ነበረ ወይ? አሁንስ አለወይ? ወይ በዚህ ጉዳይ ላይ ለመስፈን ትኩረታቸውን የሳበውስ ምንድን ነው ከሚለው ጥያቄ በመነሳት የዘፈን ግጥም ደራሲያን ከአንጋፋ ዘፋኞችና ከወጣት ድምፃውያን እንዲሁም ከሙዚቃ ስራ ጋር ግንኙነት ካላቸው ግለሰቦች ጋር ውይይት ቢደረግበት ያልተነሳ ርዕስ በመሆኑ በስፋት ሊያዋይ ይችላል የሚል ግምት አለኝ። እንዲሁም አድማጮችስ በዚህ ጉዳይ ላይ ምን ይላሉ የሚለውን ጭምር የሚያቅፍ ይመስለኛል። እንግዲህ ግጥሙን ስለ ማቅረቡና ስለ ውይይት ጥቆመው ይህንን ካልኩ ሌላው የእናንተን በጎ ፍቃድና አስተያየት የሚከተል ስለሆነ በዚሁ ልሰናበት። ቸሪቅ ጠመን ማቲያስ ከተማ አሁንም ብብዕር ስማቸው ወለላይ ከስዊድን ሐሳባቸውን ቋጭተዋል። እነሆ ለመነጋገሪያነት ጭምር የተላከችልንን ግጥማቸውን እናስከተል ልዩ ጥበብ ገንባ ፍቅር ታሞ ከርሞ አልጋ ላይ እንደ ሰው ብዙ ዘመን ሆነ ሞቶ ከቀበር ነው ይሄ ሆኖ እያለ ሞቱን እያወቅን ላይ እያለ የዓመታት ዘፋኞች በዘፈን አሁንም እንዳለ ሕይወት እስትንፋሱ ጨርሶ እንዳልሞተ እንዳልወጣች ነፍሱ አድርገው ሲዘፍኑ ሲያቀብሉን ውሸት ነገሩን ዋጥ አድርገን አብረን ጨፈር ነበር። ከሁሉም የሚገርመው የሚደንቀው ነገር አለ የሚባለው የአሁን ዘመን ፍቅር ገንዘብን ውሃ ልክ አርጎ ተመስርቶ በዓይናችን እያየ መካካዱ ከፍቶ ዘፋኙ ተነስቶ ሲለን ፍቅር ፍቅር በሆታ በስክስታ የኛ አብሮ መጨፈር ከማትበላው ወፍ ዘበናኝ ድረስ ወዲያ እንጀቴ እያለ ተሸክሞ እንደውርስ ወጣቱም ያንኑ ሲያማስል ሲያቁላላ፣ ስለ ከረመበት ሳይቀይር በሌላ ያመጣው ሙዚቃ ሳይሰማ ጣፍጦ ዘፈኑ ይሞታል ዘፋኙ ተቀምጦ! ይህ ሁሉ ሲሰራ ይህ ሁሉ ሲፈጠር፣ እስከ ዛሬ ቆየን ምንም ሳንናገር። ስለዚህ ወደፊት ትዝብት እንዳናተርፍ ተርፍ ሌላው ቢቀር እንኳ መልእክት እናስተላልፍ። እንግዲህ ወጣቱ ድምፅህን ተጠቅመህ ዘፈን ስታወጣ ሙዚቃ አቀናብረህ የሌለች አይነት ሴት የሌላ አይነት ፍቅር ለዘፈኑ ሲባል ሃሳብ ከምትፈጥር የምድሪቷን ጸጋ የተፈጥሮን ውበት የሰውን ባህሪ ክፋት ከደግነት ስለ እናቶች ሙያ ስለ አባቶች ገድል ስለ ቀለበት ሰርግ አመታዊ በዓል ስለ ሕፃናቶች ጨዋታ ፍንደቃ ስለምታጅብህ የማታ ጨረቃ የጥሩ የመጥፎን የዘመን ትዝታ የወዳጅ የዘመድ የእናትን ውለታ የሕይወት ገጠመኝ አስደናቂ ውሎን በጣፈጥ ዜማ ይቻልሃል መዝፈን። እነ ተማር ልጄ ቀጠሮ ይከበር ምሳሌዎች ናቸው ላነሳሁት ነገር። ስለዚህ በወደድኩ የውሸት ወከባ ተጨማሪ ሆነ ተራ ከምትገባ የራስህ የሆነ ልዩ ጥበብ ገንባ ልዩ ጥበብ ገንባ። ለውይይቱ መንደርደሪያ ያደረጉት ዋናው ግጥማቸው ነውና፣ ማትያስ የላኩልን ግጥሙንም ግብዣውንም ወደ እናንተ እናደርሳለን። እናመሰግናለን። በነካ እጅ ነው በነካ አፍ የሚባለው አ እዚ ጋ አሉላ በነካ አፍ ነው የሚባለው። ግን ምን ልትንፈልግ ነው? አድራሻችንን አስታውሰን ወደ ስንብት ዜማችን እንለፍ ነው እምላው። እሺ፣ የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉል ለራዲዮ መጽሔት አዘጋጆች ማለት አትዘንጉ። ስልክ 2022059942 የውስጥ መስመር 14 ትደውላላችሁ። ኢሜይል የሚቀናችሁ ደግሞ ሆርን አት ቪኦኤ ኒውስ ዳካም ብላችሁ መጻፍ ይቻላል። ደብዳቤ ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች Any አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የታሊባኑ መሪ ሙላ አክታር ማንሱር ትላንት ፓኪስታን ውስጥ ከአየር በተተኮሰ ሚሳይል መገደሉን የአፍጋኒስታን የደህንነት ጥበቃ መስሪያ ቤት ኤንዲኤስ አረጋግጧል። ከደህንነት መሥሪያ ቤቱ ዛሬ በትዊተር አካውንቱ አማካይነት የወጣ አጭር መግለጫ የታሊባኑ መሪ ሙላ አክታር ማንሱር ትላንት ከቀትር በኋላ 9 ሰዓት ከ45 ደቂቃ ላይ የተገደለው ዳልባንዲን ባሉቺስተን ውስጥ ነው ይላል። የዩናይት ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በሚያንማር ጉብኝታቸው ወቅት ስለዚሁ ሲናገሩ ማንሱር ኢላማ የተደረገው በዩናይትድ ስቴትስ ወታደሮች በአፍጋኒስታን ሲቪሎችና ኃይሎች ላይ የማያጠራጥር ስጋት በመደቀኑ ነው ብለዋል። በአሜሪካ ታሪክ እጅግ ከፋፋይ ጦርነት ነው ተብሎ ከሚገለጸው ጦርነት አርባ አንድ ዓመታት በኋላ በዩናይትድ ስቴትስና ቪየትናም መካከል ያለው ግንኙነት እንዳሁኑ የተቀራረበበት ጊዜ የለም ይላሉ ባለሙያዎች። እንደ እውነቱ ከሆነማ ከዩናይት ስቴትስ መከላከያ ሚኒስቴርና ከሃኖይ መንግሥት የሚቀርቡ ጥሪዎች ፕሬዝደንት ባራክ ኦባማ ለበርካታ አስርተ ዓመታት ተጥሎ የቆየውን የጦር መሳሪያ ማዕቀብ ሙሉ በሙሉ በማንሳት ግንኙነቶቹን ይበልጥ እንዲያጠናክሩ የሚጠይቁ ናቸው። በመሆኑም ይመስላል የዩናይትድ ስቴትሱ ፕሬዝደንት በአሁኑ ወቅት በቪየትናም የሦስት ቀናት ጉብኝት በማድረግ ላይ የሚገኙት። ዜናው አበቃ። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19፣ 22 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽት ሶስት ሰዓት በሶስት ሰዓት ማለት ነው። እስከምንገናኝ አቀናባሪያችን ንጉስ ታምሪ ነው። የፕሮግራም አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም ደህና ደሩ።